ጤና ይስጥልን አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ ሦስት ሰዓት ጀምሮ በ19፣ በ22 እና በ25 ሜትር ባንድ የምናሰማውን ፕሮግራም እንጀምራለን። ቀኑ ቅዳሜ ግንቦት 12 2009 ዓ ም ነው። ቀደም ሲል የሰማችሁት ሙዚቃ የፕሮግራም መክፈቻ ሳይሆን መዝጊያ ነበረ። የቴክኒክ ስተት ነው። ዜና አነብላችኋለሁ። አዲሱ አበበ ነኝ። ከዜናው በኋላ ለቅዳሜ የተዘጋጀ ፕሮግራም እንዳለ እንፈትሻለን። የሳውዲ አረቢያው ንጉሥ ሳልመን ቢን አብዱል አዚዝ እና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ወደ 110 ቢሊዮን ዶላር የሚጠጋ የወታደራዊ መከላከያ ስምምነት ተፈራረሙ። ስምምነቱ የተከናወነው ፕሬዚዳንት ትራምፕ ከአሜሪካ ውጪ የመጀመሪያቸው የሆነውን ጉብኝት ዛሬ ከሳውዲ አረቢያ በጀመሩበት ወቅት ነው። ሚስተር ትራምፕ ዛሬ ሪያድ ሲገቡ የሳውዲው ንጉሥ ሳልመን ቢን አብዱል አዚዝ ከፍተኛውን የክብር አቀባበል አድርገውላቸዋል። በዚሁ የአቀባበል ወቅት ለፕሬዚዳንት ትራምፕ የንጉሥ አብዱል ዓዚዝ አልሳውዲ የወርቅ ሜዳሊያ የተበረከተላቸው መሆኑ ተገልጧል። ፕሬዚዳንት ትራምፕና ቀዳማዊት እመቤት ሚላይና ከንጉሥ ሳልመን ጋር በመሆን ቀዩን ምንጣፍ እየተረገጡ ወደ ንጉሣዊ አዳራሽ በመዝለቅ ሁለቱ መሪዎች ለአጭር ጊዜ ተወያይተዋል። ወዲያው ትራምፕና ከፍተኛው የልኡካን ቡድን በሞተር ብሽክሌት ታጅበው በከፍተኛ ደረጃ በሚጠበቀውና ወፍ ዝር በማይልበት ጎዳና በመጓዝ ወደ ከተማይቱ ዘልቀዋል። ለአንድ የዩናይትድ ስቴትስ መሪ የውጭ አገር ጉብኝት ሳውዲ አረቢያ ቀዳሚና የመጀመሪያ መሆኗ አስደናቂ ሆኗል። አስደናቂነቱም ፕሬዚዳንቱ በአሜሪካ ትቅደም ፖሊሲያቸው ከሚያሰሙት ንግግርና በምረጡኝ ዘመቻው ጊዜም የሙስሊሞችን ወደ አሜሪካ መግባት ከሚያግደው አቋማቸው አንጻር መሆኑ ነው። እርግጥ ነው፣ ከዩናይትድ ስቴትስ ጋር የቆየና የጠበቀ ግንኙነት እንዲሁም በኃይልና በመከላከያ ፖሊሲ ጠንካራ ትስስር ያላት ሳውዲ አረቢያ አረቦች አይግቡብን በሚለው የትራምፕ ፖሊሲ ውስጥ አልተካተተችም። በፕሬዚዳንት ትራምፕ የሁለት ቀን የመካከለኛው ምስራቅ ቆይታ ሳኡዲ አረቢያ አያሌ የአረብ አገር መሪዎች ከፕሬዚዳንት ትራምፕ ጋር እንዲገናኙ ትጋብዛለች ተብሏል። ፕሬዚዳንት ትራምፕ የሚበዛውን የዛሬ ውሎ እስከ ማታው የእራት ግብዣ ድረስ ከንጉሥ ሳልመንና ከሌሎቹ ንጉሣውያን ቤተሰብ ጋር አሳልፈው ነገ እሁድ በሚደረገው ክልላዊ ጉባኤ ላይ ከበርካታ የአረብ አገሮች መሪው ጋር መሪዎች ጋር ይገናኛሉ። የነገው ጉባኤ ሽብርተኝነትንና አክራሪነትን ለመዋጋት በሚደረገው እቅድ ላይ ያተኮረ መሆኑ ተገልጧል። ትናንት አርብ በደቡባዊው የሊቢያ ጦር ሰፈር በደረሰ ጥቃት ቢያንስ አስራ አራት ሰዎች ተገደሉ። አብዛኛዎቹ የሊቢያው ብሔራዊ ጦር መሪ የጄኔራል ካሊፋ ሀፍታር አባላት መሆናቸውንም የሚሊሻዎቹ አፈቀዳጤ አስታውቋል። አፈቀላጤው አህመድ አል ሚስማሪ ለፈረንሳይ ዜና አውታር እንዳስታወቁት ከሆነ ብራክ አልሻቲ ጦር ሰፈር ላይ የደረሰውን ጥቃት ያካሄደው ትሪፖሊ የሚገኘውና በተባበሩት መንግስታት የሚደገፈው የብሔራዊ አንድነት መንግሥት ሚሊሽያ ነው። ወታደራዊ ትርኢት አሳይተው ይመለሱ የነበሩና ብዙዎቹም ትጥቅ ያልነበራቸው ወታደሮች ናቸው የጥቃቱ ሰለባ የሆኑት። ቀሪዎቹ ሰለባዎች እዚያው ጦር ሰፈሩ ውስጥ የሚሰሩና ሌሎች በአጋጣሚ በስፍራው የነበሩ ናቸው ብሔራዊው የአንድነት መንግሥት ጥቃቱን አውግዞ እጁ እንደሌለበትም መከላከያ ሚኒስትሩ አልማሃዲ ደግሞ ከስራቸው እንዲታገዱ አስታውቋል በናይጄሪያው አማጺ ቡድን ቦኮ ሃራም ተጠልፈው ለዓመታት የታገቱትና በቅርቡ የተለቀቁት ሰማንያ ሁለት ናይጄሪያውያን ልጃገረዶች ዛሬ ቅዳሜ በዋና ከተማዋ አቡጃ ለመጀመሪያ ጊዜ ከቤተሰቦቻቸው ጋር መቀላቀላቸው ተገለጠ። እነዚህ 82ቱ እንደ አውሮፓ አቆጣጠር በ2014 ቦኮ ሐራም ከትምህርት ቤታቸው ከጠለፋቸው 276 ልጃገዶች መካከል ሲሆኑ በቦኮ ሐራምና በናይጄሪያ መንግሥት መካከል በተደረገ የእስረኞች ልውውጥ መሠረትም የተለቀቁ እንደሆኑ ታውቋል። ቅደም ሲል ሌሎች ሀያ አንድ ታጋቾች ባለፈው ጥቅምት ወር መለቀቃቸው አይዘነጋም። የተቀሩት ደግሞ አንድም በየፊናቸው ተለቀዋል አሊያም ተጠልፈዋል። የናይጄሪያ መንግሥት መደራደሬን እቀጥላለሁ ቢልም በአሁኑ ወቅት ሌሎች ወደ አንድ መቶ የሚሆኑ ግን እዚያው እንደታገቱ ናቸው ተብሏል። ልጆቻቸውን ወደ ምዕራባውያን ሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች በሚልኩ ወላጆች ላይ እርምጃ እንወስዳለን የሚል የአማጽያን ዛቻ ቢኖርም ከ23 ሺህ በላይ ሶማሌ ተማሪዎች የሁለተኛ ደረጃ መልቀቂያ ፈተናዎችን እየወሰዱ መሆናቸው ተሰማ። የሶማሊያ የትምህርት ሚኒስትር አብዱራህማን ዳሂር ኦስማን እንዳስረዱት ዛሬ ቅዳሜ የተጀመረው ፈተና በአምስቱ የፌዴራል ክልሎች በሚገኙ ሰባ ሰባት የፈተና ማዕከሎች ተሰጥቷል። ጠቅላይ ሚኒስትሩ ሐሳን አሊ ካሃሪ የፈተናውን መጀመር ምክንያት አድርገው ሲናገሩ ሶማሊያ ወደ መልካም አስተዳደር የምትሸጋግረው ወጣቶችን በማስተማር እንደሆነ አመልክተዋል። ከጠቅላላው የሶማሊያ ሕዝብ ሰባ ከመቶ ያህሉ ወጣቶች መሆናቸው ትልቅ እድል መሆኑን ያመለከቱት ጠቅላይ ሚኒስትሩ አገሪቱ በእግሯ መቆም የምትችለውም እነዚህ ወጣቶች በሚማሩበት ጊዜ ነው ሲሉ ተደምጠዋል። የትምህርት ሚኒስትሩ ኦስማን እንደተናገሩት ከአንድ ሺህ በላይ የጸጥታ አስከባሪዎች በፈተና መስጫ ጣቢያዎቹ ተመድበው ጥበቃ እያካሄዱ ናቸው። በመጨረሻም የወቅቱ መሪ ሐሳን ሮሃኒ የኢራንን ፕሬዚዳንታዊ ምርጫ ያሸነፉ አክራሪውን ተቀናቃኝ ኢብራሂም ራይዚን በቀላሉ እንዳሸነፉም ዛሬ ቅዳሜ መንግሥታዊ ቴሌቪዥን ይፋ አድርጓል። ራይሲ በ38 ከመቶ ድምፅ ሁለተኛ ቢወጡም 57 ከመቶ ድምፅ ያገኙት ፕሬዚዳንት ሮሃኒ ጠቅላላ አራት ተቀናቃኞቻቸውን ነው በከፍተኛ ብልጫ ያሸነፉት። በጠቅላላው ከ60 ሺህ በላይ የድምፅ መስጫ ጣቢያዎች ናቸው ትናንት አርብ የጊዜ ገደቡን በማራዘም የኢራንን 56 ሚሊዮን የተመዘገቡ ድምፅ መራጮችን ሲያስተናግዱ የነበሩት። ተንታኞች ሲናገሩ ሮሃኒ ተወዳጅ መሪ ቢሆኑም በኢራን የምርጫ ታሪክ ግን እንደ አውሮፓ አቆጣጠር ከ1981 ጀምሮ የወቅቱ ፕሬዚዳንቶች ድጋሚ ምርጫ ሲያሸንፉ ይሄ የመጀመሪያ እንዳልሆነ ገልጠዋል። አድማጮች ለሰዓቱ ያዘጋጀው ዜና ይኸው ነው። ሌላ ፕሮግራም እስከምናቀርብ በዚህ ሙዚቃ ቆዩን። ከምሽቱ ሶስት ሰዓት ከአስር ሆኗል። አድማጮች ለቅዳሜ የተዘጋጀው ፕሮግራም ደግሞ ይቀጥላል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ22 ሜትር ባንድ በ13860 ኪሎሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሚያዝያ 14 2009 ዓመተ ምህረት ምሽት ፕሮግራም ነው። በዚህ ምሽት ዝግጅታችን አንድ ወቅታዊና ብዙዎችን እያነጋገረና እያወዛገበ የሚገኝ ርዕስ እንዳስሳለን የኢትዮጵያ የውጭ ጉዳይና የጤና ጥበቃ ሚኒስቴር መሥሪያ ቤቶች የቀድሞ ሚኒስትር ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት WHOን ለመምራት በእጩነት መቅረባቸው የዓለሙ ድርጅት አባል ሀገሮች በሚቀጥለው ሳምንት ድምፅ እንደሚሰጡ ይጠበቃል የዶክተር ቴድሮስ አድሃኖም እጩነት በኢትዮጵያውያን ዘንድ የሚጣረሱ አቋሞችን ፈጥሯል። በአንድ ወገን ዶክተር ቴድሮስ በኢትዮጵያ የጤና ዘርፍ እንዲሁም የዓለም አቀፍ ድርጅቶችን በመምራትና በጋራ በመሥራት ዘርፈ ብዙ ለውጦችና የመሻሻል ውጤቶችን አስመዝግበዋል የሚሉ ሲደግፏቸው፣ በአንጻሩ የቆሙት ደግሞ ዶክተር ቴድሮስ ያገለገሉት መንግሥት የዜጎቹን መብቶች የሚረግጥ ፍትሐዊ የጤና አገልግሎቶችን ለዜጎች ማዳረስ ያልቻለና እንደ ኮሌራ ያሉ በሽታዎችን የተለየ ስም እየሰጠ አጣዳፊ ተቅማጥና ተውከት በሚል ተገቢው መፍትሔ በወቅቱ እንዳይገኝለትና እንዳይደረስ አድርጓል። ለዓለም ጤናም አሉታዊ የመሸፋፈን ሥራ ሰርቷል፣ በሚል አጥብቀው በመቃወም ላይ ናቸው። ሄኖክ ሰማግዜር ደጋፊና ተቃዋሚዎችን፣ ጋዜጠኞችና የዓለም አቀፍ የጤና ድርጅቶች መሪዎችና ባለሙያዎችን ያነጋገረበት ውይይት ቀጥሎ ይቀርባል። ታላቅ አውሮፓ አቀፍ ሰልፍ በስዊዘርላንድ ጄኔቫ። የዓለም የጤና ድርጅት አባላት በጄኔቫ በሚቀጥለው ሳምንት ድምፅ ለመስጠት ሲሰባሰቡ ኢትዮጵያውያን በሁለት ጎን ቆመው የተቃውሞና የድጋፍ ሰልፎችን ያደርጋሉ። ቴድሮስ አድሃኖም ለዓለም የጤና ድርጅት ሥራ አስኪያጅነት ለመጨረሻው ምርጫ ቀርቧል። Let Dr. Tedros David Navarro, Meet Dr. Tedros Adhanom Gebreesus, the African Union endorsed candidate for Director General of the World Health Organization. He invested in the creation of thirty five hundred health centers and sixteen thousand health posts to improve access to basic health care across the country. He reduced child mortality by two-thirds, HIV infections by ninety percent, malaria mortality by seventy-five percent, and mortality from tuberculosis, <laughs> <laughs> 16,000 የጤና ኬላዎችን በመስራት የሕፃናትን ሞት በሦስት አራተኛ መቀነሳቸውን፣ ሌሎች ተላላፊ በሽታዎች ማለትም እንደ ኤችአይቪ ኤድስ፣ የወባ በሽታ ያሉ እንደዚሁ መቀነሳቸውን ዘርዝሮ ያቀርባል። የዶክተር ቴድሮስን እጩነት የሚቃወሙ የሚደግፉና በገለልተኝነት ለመመልከት የሚሞክሩ መሆናቸውን የሚገልጹ በርካታ ሰዎች የተሳተፉባቸውን ውይይቶች ለዛሬ ምሽት አዘጋጅተናል። አብራችሁ እንድትቆዩ እየጋበዝን በቀጣዩ ሳምንት በጂኔቫ የተቃውሞ ሰልፍ ከጠሩን ጀምርና ከዚያ ወደ አዲስ አበባ በማምራት ድጋፍ በመስጠት ላይ ያሉን እናነጋግራለን። አንድ ጸሐፊና የቀድሞ የዩናይትድ ስቴትስ የተላላፊ በሽታዎች መከላከያና መቆጣጠሪያ ቢሮ ሲዲሲን ኃላፊም አስተያየት ይዘናል። አብራችሁን ቆዩ። በተቃውሞ ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅትን ለመምራት ብቃት የላቸውም። እንደዚሁም ደግሞ የተለያዩ የሰብአዊ መብት እንደዚሁም ደግሞ የፖለቲካ አስተዳደር ጥሰቶችን ይጠቅሳሉ። እንግዶቹን ላስተዋውቃችሁ ስብስብ ለኢትዮጵያ ሰብአዊ መብቶች በኢትዮጵያ የሚባል ድርጅት የሚመሩት ያሬድ ኃይለማርያም እና በአውሮፓ የሚደረጉ የተቃውሞ ሰልፎችን ደግሞ የሚያስተባብሩት አቶ ዘላለም ተሰማ ናቸው። እንደምን አመሻችሁ እንኳን ወደ ውይይቱ በሰላም መጣችሁ። ጤና ይስጥልኝ። እንግዲህ በቅድሚያ የሰብአዊ መብት ጥሰቶች እንዳሉ መዝግባችሁ በተለይ ለዓለም የጤና ድርጅትና ለተለያዩ መንግስታት የሰጣችሁበት ሁኔታ አለ። አቶ ያሬድ እስኪ ስራችሁ ምን እንደሚመስል በምን መልኩ ደግሞ ይህንን መረጃ ለዓለም ሕዝብና መንግስታት እያቀረባችሁ እንደሆነ በመግለጽ ቢጀምሩ። አመሰግናለሁ። እንግዲህ የእኛ ተቃውሞ መነሻው የራሱ ይህ የዓለም አቀፍ የጤና ድርጅት የጠቅላላ ጉባኤው ያሳለፈው አንድ ሪዞሉሽን አለ ወይም መመሪያ ደንብ ነገር እንዴት አባላ ወደዚህ አይነት ከፍተኛ ኃላፊነት ደረጃ የሚመጡ ሰዎች ሊመረጡ የሚገባበት ቅድመ ሁኔታዎች ወይም እንደ መስፈርት የተቀመጠበት ሪዞሉሽን ደብሊው ኤች ኤ ስልሳ አምስት ነጥብ አስራ አምስት የሚል ወደ ዘጠኝ መስፈርቶች ያሉት ደንብ አለ እና እዛ ውስጥ አንዱ በጣም በእኔ ድርጅትን በኩል ትኩረታችንን የሳበው ነገር የሚመረጠው ለዚህ ድርጅት መሪነት በዋና ዳይሬክተርነት የሚመረጠው ሰው ለፖለቲካ፣ ለባህል እንዲሁም ለማህበራዊ ግንኙነቶችም ይሁን የተለያ ልዩነቶች ዳይቨርሲቲ በጣም የማቻቻል ቅን ልቦና የሚሆን ሰፊ አእምሮ ያለው ሰው መሆኑ እንደ አንድ ቅድመ ሁኔታ የተቀመጠበት ነገር አለ እና እኚህ ሰው ከመጀመሪያው ጀምሮ ወደ ስልጣን የመጡበትን ታሪክ መመልከት ስንመለከት ከመጀመሪያውም የ አገሪቷን ለሀያ አምስት አመት እያስተዳደረ ያለው የገዢው ፓርቲ የህወሀት በዋናነት የስራ አስፈጻሚ ኮሚቴ አባል ናቸው። የኢህአዴግ የስራ አስፈጻሚ ኮሚቴ አባል ናቸው። ከመጀመሪያውም ወደ ጤና ጥበቃ ሚኒስትርነት ሲመጡ ራሱ በሀገሪቷ ውስጥ በዚህ ዘርፍ ካሉ ሌሎች ባለሙያዎች ጋር ተወዳድረው በሙያ ብቃታቸው ብቻ ይመጡ ሳይሆኑ በፖለቲካ አገልጋይነታቸው ወይም በፖለቲካ ተአማኒነታቸው ጭምር ነው ወደዚህ ቦታ የመጡት። ከመጡም በኋላ ደግሞ ኢትዮጵያ ውስጥ እጅግ ከፍተኛ የሆነ የሰብአዊ መብት ጥሰቶች ላለፉት አስርት አመታቶች ሲፈጸሙ እኚህ ሰው አንድም ጊዜ እነዚህ የሰብአዊ መብት ጥሰቶች እንዲቆሙ ወይም ሲያወግዙ ወይም ሲቃወሙ ሳይሆን እንደውም ተበዳዮችን ጭምር በአደባባይ ወጥተው ሲዘልፉ፣ ሲያቋሽሹ የተሰሙ ሰው ናቸው እና ከ ከአስር ሺህ በላይ የሚገመቱ ሰዎች ባለፉት ሀያ አምስት አመታት በኢትዮጵያ ውስጥ በግፍ ተገድለዋል። ቁጥራቸው በአስር ሺህ የሚገመቱ ሰዎች በየማጎሪያ ቤቱ ታስረው ሕክምና ተከልክለው ለተለያየ ወረርሽኝ በሽታዎች ሁሉ እንዲጋለጡ ተደርጎ ሲሰቃዩ፣ እኚህ ሰው ድምጻቸውን ያሰሙ ሰው አይደሉም። እንደ ኦጋዴን አይነት ክልልን ብንወስድ ለረጅም ጊዜ ክልሉ ውስጥ ባለው ችግር አለም አቀፍ የጤና እርዳታ የሚሰጡ የሰብአዊ መብት ድጋፍ የሚያደርጉ ድርጅቶች እንኳን ወደ ክልሉ እንዳይሄዱ ጭምር መንግስት ሲያግድ እኚህ ሰው ድምጻቸውን ያሰሙ አይደሉም። ከሚያግደው አካል በኩል ሆነው ስራ ሲሰሩ የነበሩ ነው። በዚሁ በእናንተ በቪኦኤ መድረክ ላይ ራሱ በቅርብ ጊዜ ተጋብዘው ከየመን ታፍነው የተወሰዱትን የአቶ አንዳርጋቸው ጽጌን ጉዳይ ሲጠየቁ እኚህ ሰው በቤተሰቦቻቸው እንዳይጎበኙ፣ ህክምና እንዳያገኙ፣ ጠበቃ እንዳያገኙ በታገዱበት ሁኔታ የቤተሰቦቻቸውን የህዝብን ለቅሶ ችላ በማለት ለቀረበላቸው ጥያቄ እንኳን የሰጡት መልስ ግለሰቡ እስር ቤት ውስጥ ላፕቶፕ ገብቶላቸው ስራቸውን እየሰሩ ነው የሚል ስላቅ ነበር። እና እንዲህ አይነት ለሰው ልጅ ክብር፣ ለሰብአዊ መብቶች መከበር ምንም አይነት ደንታ የሌላቸው ሰው ወደ እንዲህ አይነት አለም አቀፍ ተቋም እንዲመጡ ማድረግ በኢትዮጵያ ውስጥ እየተፈጸመ ላለው የሰብአዊ መብት ሰት ምናልባትም ድጋፍ እንደ መስጠት ጭምር ነው የሚሆነው፣ በህዝብ ባ እንደ መቀለድ ነው የሚቆጠረው። ስለዚህ በላለፉት በርካታ አመታት ውስጥ በተለይም ደግሞ እሳቸው ሚኒስትር በሆኑበት ጊዜ ውስጥ የተፈጸሙ ያልናቸውን የሰብአዊ መብት ጥሰቶች፣ በየእስር ቤቱ የተፈጸሙ የማሰቃየት ተግባራቶችን እንደ ሪዮት አለሙን አይነት ጋዜጠኛ እስር ቤት ውስጥ ሕክምና ተጠይቃ እንዳታገኙላ የተደረገበትን ሁኔታ ከሳቸው የስልጣን ዘመን ጋር እና ይሄ ትልቅ ድክመት መሆኑን ጭምር በማሳየት ለሚመለከታቸው መንግስታት፣ ለምምርጫውን ላይ ለሚሳተፉ አካላት እና በተለይም ለዚህ ተቋም ባለስልጣናት ደብዳቤዎችን፣ ሪፖርቶችን ከሌሎች ከአለም አቀፍ የሰብአዊ መብት ድርጅቶች ጋር በመሆን አግብተናል። ግፊት ለማድረግ ሞክረናል። የሚሰው ለዚህ ቦታ የሚገቡ ሳይሆን እንደውም በተቃራኒው ኢትዮጵያ ውስጥ ለተፈጸመው የሰብአዊ መብት ጥሰት በስልጣን ላይ ካሉት ሌሎች የመንግስታት አካላት እኩል በህግ ተጠያቂ የሚሆኑ ሰው ናቸው ብለን ነው አቋም የያዝ ነው። የምንቃወመውም ከዚህ አንግል ነው። አቶ ዘላለም ተሰማ ከእርሶ እንስማ። ደግሞ በአውሮፓ በሚቀጥለው ሳምንት ሰላማዊ ሰልፍ አቅዳችኋል። መቼ እንደሚካሄድ እና ለምን የዶክተር ቴድሮስ አድሃኖምን እጩነት እንደምትቃወሙ ቢገልጹልን። አንድ መሰረታዊ ያለበት ነገር ያለው ይመስለኛል። ይህንን ተቃውሞ በተመለከተ እኛ እንደ ኢትዮጵያውያን ወይንም እንደ አፍሪካውያን አፍሪካ ከፍተኛ የሆነውን የጤና ችግር ጫና የተሸከመች ክፍለ ዓለም እንደመሆኑ መጠን አፍሪካን የሚወክል ካንዲዴት ዓለም ጤና ድርጅትን ቢመራ ያንን የአፍሪካን ችግር ማስተጋባት ቢችል ለእኛ ክብርና ሞገስ ነው የሚሆነው እንጂ እኛ በወትሮውም እንደው እንደ አባዜ ይዞን በየግ የምንቃውመው ጉዳይ አይደለም። የሚሆነው የእኛ ችግር ያለው ማን ናቸው እኚህ ሰው ለዚህ ቦታ የታጩት ሰው ማናቸው? ከሚለው ጋር እና እሳቸው ከመጡበት የማህበራዊና የፖለቲካ ስርዓት ጋር በተያያዘ መንገድ ነው እኛ የመጀመሪያ ተቃውሟችንን የምናሰማው። እኛ ዋና ይህንን እንዳልኩት የምንቃወሙበት ት ደብሊውኤችኦ ወይም የዓለም የጤና ድርጅት ዲሬክተር ጀነራል መሆን ማለት የመጨረሻው ትልቁ ሰብአዊነት የተሞላበት ቦታ ነው ወይም ሮል ነው ይህንን ቦታ መያዝ የሚገባቸው ሰዎች ከፍተኛ በእንግሊዝኛው እንደው ኤክሲዲንግ የሆነ ኢንቴግሪቲ ያላቸው ሰዎች መሆን አለባቸው ብለን ስለምናምን ነው። በዚህ መለኪያ ሲለካ የእኛው ዶክተር ቴድሮስ አዳኖም ምንን ነው የሚያሟሉት የምንለውን ነገር ስንመለከት እንዳውም ይህንን ኢንቴግሪቲ ከመያዝ ይልቅ የዓለም የጤና ድርጅት ራሱ ያለውን ስብዕና የሚያኮስስና እሱን ራሱን ጥያቄ ውስጥ የሚያስገባ ነው የሚሆነው። እሳቸው እንደ ኮንሲደር መደረግ መመረጡን እንተውና፣ ምክንያቱም ዶክተር ቴድሮስ አዳኖም በኢትዮጵያ ውስጥ የተከሰተውን የኮሌራ በሽታ ለዓለም የለም በማለት እርዳታ እንዳይመጣ አድርገው እዛ ሀገር በዛ ምክንያት ሰዎች አልቀዋል። ስለዚህ ዋሽተዋል፣ ሰዎች አልቀዋል። ሁለተኛ ዶክተር ቴድሮስ አዳኖም የዓለም ግሎባል ፈንድ በኢትዮጵያ ውስጥ ያለውን የኤድስ የቱበርክሎሲስ እና የወባ ወረርሽኝን ለመከላከል ያፈሰሰው አንድ ነጥብ ሶስት ቢሊዮን የአሜሪካ ዶላር ኦዲት እንደሚያመለክተው ብዙ ገንዘብ ተመዝብሯል። ይህንን ከላይ ሆነው ሲመለከቱ የነበሩት ሌላ ሰው አይደለም፣ ጤና ጥበቃ ሚኒስቴር በነበሩበት ጊዜ ዶክተር ቴድሮስ አዳኖም ናቸው። ከዛ አልፎ ዶክተር ቴድሮስ አዳኖም እኛ በምናውቀውና ባለን መረጃ መሰረት ጤናን ጤና መሰረታዊ የሰው ልጆች መብት ነው። እንደ ሌሎች ነገሮች ሁሉ ያንን ነገር እንደ ሰብአዊ መብት ሳይሆን የሚመለከቱት እሳቸው እንደ ፖለቲካ መሳሪያ ነው የሚመለከቱት። በኢትዮጵያ ውስጥ ያለውን የጤና አገልግሎት ዲስትሪቢዩሽን ወይንም ስርጭት ብንመለከት በእውነቱ ይሄ በጣም በጣም ሎፕሳይድድ የሆነ ወይንም በአንድ በኩል ያመዘነ ሰዎች ያለውን አገዛዝ የማይደግፉ ሰዎች የሚቀጡበት መሳሪያ ሁሉ እንደሆነ ነው የምናውቀው። በኦሮሚያ ፣ ኦጋዴን የተደረገውን ነገር ከዛ አልፎ በአማራ ክልል ባለቤቶቹ ሳይፈቅዱ ወይንም ምን አይነት ኮንሲኮንስ ወይም ጥፋት ያመጣል በሰው ልጅ ላይ ሳይባል በግዴታ በሴቶች ልጆች ልጆችና በእናቶች ላይ የተደረገው የወሊድ ማቆሚያ ፓርላማ ውስጥ በቀረበው ሪፖርት ራሱ የአማራ ሕዝብ ቁጥር ባለፉት አስር ዓመታት ውስጥ በሁለት ነጥብ አምስት ሚሊዮን የት እንደደረሰ አይታወቅም። ጠፋ የሚባለው ሴቶች በመንደራችን ልጅ አጣን እስከሚሉ ድረስ አፍሪካውያንና የዓለም ህብረተሰብ ቆም ብላችሁ አስቡ። ለዓለም ጤና የሚበጅ አይደለም እኚህን ሰውዬ መምረጥ። እንደውም ለብርጫ መቅረብም አልነበረባቸውም። ተጠያቂነት ሊኖራቸው የሚገባው ሌላ ቦታ ነበር። ይህ አልነበረው ሊሰጣቸው የሚገባው መድረክ ከሚል ነው እኛ ተቃውሟችን የምናካሂደው። እንግዲህ ተቃውሟችሁንም በተለይ በነጥብ በነጥብ አስረድታችኋል። በአንጻሩ ደግሞ ዶክተር ቴድሮስ አድሃኖም በጣም ብቁ ሰው እንደሆኑ እንደዚሁም ደግሞ የአመራር ብቃታቸውን የሚያደንቁላቸው አሉ። ለምሳሌ የተባበሩት የመንግስታት የስነ ህዝብ ቢሮ ላለፉት አስርት ዓመታት በኢትዮጵያ የህጻናትና የእናቶች ሕይወትን ለማትረፍ መቻሉን ይገልጻሉ። ይሄንም ለውጥ የመጣው በአለም አቀፍ እርዳታና በኢትዮጵያ መንግስት ትብብር ነው። ዶክተር ቴድሮስ በዛን ጊዜ የጤና ጥበቃ ሚኒስትር ነበሩ። ከዛም በተጨማሪ የጤና መዋቅርን በማሻሻል የጤና ኤክስቴንሽን ሰራተኞችን በአካባቢዎች በማሰማራት የሰሩትን ስራ አስመልክቶ የዓለም አቀፍ መሪዎችም በሀገር ውስጥም ለሰሩት ስራ ምስጋና ሲሰጣቸው ቆይቷል። ሌላ የማነሳው የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጆርጅ ቡሽ ዶክተር ቴድሮስ አዳሃኖምን በአለም ቁጥር አንድ ጎበዝ የጤና ሚኒስትር ብለዋቸዋል። እንግዲህ እናንተ እነዚህን ሁኔታዎች እናንተም ከገለጻችሁት ጋር እንዴት ነው የምታስታርቁት? ወደ አቶ ያሬድ ልሂድ። ኦኬ፣ እነዚህ ይገቡኛል። ሁለቱም ከሁለት አቅጣጫ የሚመጡ እኚህን ሰው የሚያሞካሹ ሪፖርቶች አንዱን ከአለም አቀፍ ተቋማትና ከፍተኛ ግምት ከሚሰጣቸው ተጽዕኖ ፈጣሪ ከሆኑ አይነት ሰዎች የሚመጣውና ሌላው ከመንግስት ራሱ የሚወጡ ሪፖርቶች ናቸው። ግን ዋናው ነገር እነዚህ እሳቸው እንዲሞገሱበት የተደረጉት ነገሮች አንዱ ለምሳሌ የተጠቀሰው ነገር በዚህ በህጻናቶች ሞት ላይ እና በሌሎች ከወሊድ ጋር በተያያዙ ጉዳዮች እሳቸው ያስመዘገቧቸው ውጤቶች ይባላል። ትልቁ ነገር እኮ ሪፖርቱን ራሱ ለእነዚህ ለአለም አቀፍ ተቋማት ለዓለም አቀፍ ማህበረሰቡ ራሱ የሚያቀርበው ብቸኛው አካል መንግስት ነው። አሁን ኢትዮጵያ ውስጥ ባለው ሁኔታ ኦጋዴን ውስጥ ከኢትዮጵያ መንግስት ውጪ አንድም ግብረ ሰናይ ድርጅት ወይም የበጎ አድራጎት ድርጅት እንዳይሄድ እኮ ክልሉን አይዞሌት ተደርጎ፣ ሙሉ በሙሉ ተዘግቶ የመንግስት መከላከያ ሰራዊት ብቻ የሚንቀሳቀስበት ክልል ነው የሆነው። እዛ ክልል ውስጥ ምን እየተፈጸመ እንደሆነ የዓለም አቀፍ ማህበረሰቡ መንግስት ከሚያቀርብለት መረጃ ውጭ ምንም ኢንፎርሜሽን የለውም። በሌሎቹም የሀገሪቷ ክልሎች ውስጥ ቀደም ሲል ከሁለት ሺ አምስት ምርጫ በፊት በሀገሪቷ ውስጥ የነበሩ የበጎ አድራጎት የሰብአዊ መብት ድርጅቶች፣ የሲቪክ ማህበረሰባት በየክልሉ እየሄዱ ጥናት ይሰሩ ነበር። ከዛ በኋላ ግን በሁለት ሺ ዘጠኝ የወጣው የሲቪል ሶሳይቲ የህግ እነዚህ አካላቶች በፍጹም በእንደዚህ በጤና ዘርፍ ላይ ገብተው መረጃ በነጻነት እንዳይሰበስቡ ጭምር የዘጋ ነው። ያ የሆነበት ምክንያት የመንግስት ጥፋቱም ልማቱም ገለልተኛ በሆኑ አካላቶች እንዲታወ እንዲዘገብ አልተፈቀደም። ስለዚህ መንግስት በሚሰጣቸው የቁጥር ልክ ይሄ በልማቱ ላይ ሁለት ዲጅት የኢትዮጵያ ሕዝብ በረሀብ የማቀቀ ሁለት ዲጂት እንደዚህ ቁጥር እየጠቀሱ በዚህን ያህል መጠን በቁጥር እየተጫወቱ አድገናል፣ ውጤት አስመዝግበናል የሚለው ነገር ይሄ የዓለም አቀፍ ማህበረሰቡን ያታል ይሆናል እንጂ የኢትዮጵያን ሕዝብ ማታለል አይቻልም። በዚህ የኢትዮጵያ ሕዝብ በኑሮው ችግር እለት ተእለት እየተጠበሰ ነው። ለዚህ እኮ ርቀን ሳንሄድ አሁን በቅርብ በዚሁ በቪኦኤ ፕሮግራም ላይ ከድሬዳዋ አካባቢ የተላለፉ የህፃናት ልጆች እያለቀሱ ያስተላለፉት ሰቆቃ አገሪቷን በሀያ አምስት አመት ውስጥ ይህ ስርዓት ምን ደረጃ ላይ እንዳደረሳት ነው የሚያሳየው። በየአመቱ እኮ በዩኤንኤችሲአር ሪፖርት ከስልሳ ሺህ በላይ ኢትዮጵያውያን ወጣቶች ሀገራቸውን ለቀው በጣም አስከፊ ወደሆነ ችግር ወዳለባቸው ሀገሮች በሶማሌ እና በየመን በኩል አቋርጠው ወደ ምዕራቡ ሀገር ለመምጣት እስከ መሰደድ የደረሱት ኢትዮጵያ ውስጥ ያለው ሁኔታ በጤና ዘርፍ ብቻ ሳይሆን በሁሉም መንገድ አደጋ ውስጥ ነው። ሀገሪቷ ጠቀች ያለው በእርግጥ በዛ በኩል ያለው ሰፊ ነውና፣ እንደው ለዚህ ለውይይታችን በዶክተር ቴድሮስ አዳሃኖም ስራዎችና ደግሞ ፈጸሙ በሚል በግራም በድጋፍም በተቃውሞም የሚገቡ ነጥቦች ላይ እናተኩርና ወደ አቶ ዘላለም ተሰማ ሊሄድ። አቶ ዘላለም አስቀድሞው ኮሌራን የመደበቅ ስራ እንደተሰራ የገለጹበት ሁኔታ አለ። ይህንን እኛም ስራችንን ለመስራት ዘገባ ለማቅረብ በምናደርገው ጥረት ሁል ጊዜ የሚያስቸግረን ጉዳይ ነው። ኮሌራን ለማጣራት ከሁለት ቀን ምርመራ በላይ የሚፈጅ አይደለም ነገር ግን አጣዳፊ ተቅማጥና ትውከት እንደሆነ ነው ሲገለጽ የነበረው። ይህንን አስመልክቶ ለዘመናት የዘለቀ የግልጽ የሆነ መረጃ የማቅረብ ችግር እንዳለ የተመለከትነው ነው። ሁልጊዜ እኛ የምንቸገርበት ነው። በሶማሌ ክልል መረጃ ማግኘት በጣም ከባድ ነው። አስቀድሞ አቶ ያሬድ ያነሱት ሁኔታ መረጃ ማግኘት ብቻ ሳይሆን ተንቀሳቅሶ መስራት እንደዚሁም ድርጅቶች ገብተው የሚሰሩበት ሁኔታም ለዘመናት የታገደበት ግንኙነት ራሱ የታገደበት ሁኔታ ነበረ። እነዚህ ነጥቦች አንስታችኋል። ሌላኛው ማንሳት የምፈልገው ተደጋግሞ በተቃውሞ የሚነሳ ጉዳይ ነው፣ በአማራ ሴቶችን ማኮላሸት የሚለው ይህንን መርሃ ግብር ከዩናይትድ ስቴትስ መንግስት ጋር ተባብሮ የኢትዮጵያ የጤና ጥበቃ መስሪያ ቤት በሚተገበርበት ጊዜ እኔ ተዘዋውሬ የዘገብኩበት ሁኔታ ነበረ። በእርግጥ በጤና ኤክስቴንሽን ሰራተኞች በኩል ሰዎችን ማህበረሰብ ውይይት በማድረግ ከአምስት ልጅ በላይ ያላቸውና ወደፊት የመውለድ እድል ያላቸውን ሴቶች ለረጅም ጊዜ የሚዘልቅ የወሊድ መቆጣጠሪያ የሚሰጡበት አሰራር እንደነበረ አውቃለሁ ዘግቤ ያለሁኝ፣ ይህንንም በስፍራው ድረስ ተገኝቼ። እዚህ ላይ እናንተ ያላችሁ መረጃ ከዚህ ባለፈ ማኮላሸት የሚለው እሱ ላይ ጥያቄ አለኝና እና እንዴት ነው ይህንም መረጃ ያገኛችሁት እናንተ? ኦኬ፣ ትንሽ ቅድም ባነሳው ነጥብ ላይ ትንሽ ነገር ሀሳብ ልስጥና ወደዚህ ጥያቄ አልፋለን በኢትዮጵያ ውስጥ በሰፊው ተከናውኗል ለሚባለው የጤና አገልግሎት እመርታን በተመለከተ አይ ቲንክ አሁንም እኔ ወደ ግሎባል ፈንድ ኦዲት ነው የሚመልሳችሁ። በሁለት ሺ አስራ ሁለት በዛ ኦዲት ላይ ተሰሩ የሚባሉት ጤና ጣቢያዎች በሙሉ እንደውም አብዛኞቹ ኤይቲ ፋይቭ ፐርሰንቱ ገጹን ማየት ይቻላል ሰብስታንዳርድ የሆኑ እነሱ ለሞዴንነት እንዳይውላቸው ብቻ የሚፈልጉትን ነው ያሳዩቸው እንጂ ሰማንያ አምስት ፐርሰንቱ ውሃ የሌለው መብራት የሌለው አገልግሎት ለመስጠት ያልተዘጋጀ እንደሆነ ነው የሚያመለክተው። እና ደግሞ ሌላው ይሄንን ነገር ጥሩ ነው፣ ጤና የጤና አገልግሎት መስፋፋቱ የተሰጠውን ድጋፍ እና እርዳታ ተጠቅሞ ያንን ነገር ማድረግ በጎ ነገር ነው እና በተለይ በጣም ሎው ቤዝ ካለው አገር ላይ ምንም ይሄን ያህል አገልግሎት ካልተስፋፋበት አገር ላይ ብንንሳ፣ አንድ ፐርሰንትም እንኳን ወደ ላይ ከፍ ብንል እንደ ትልቅ ነገር ተደርጎ ሊነገር ይችላል። ግን ዋናው ነገር የትኛው ነው ትልቁ እሴት የሚለው ነው። በአንድ በኩል በወሊድ በኢንፋን ሞርታሊቲ የሚሞቱ ልጆችን ቁጥር ቀንሰናል ብሎ ልጆቹ ሲያድጉ በዚሁ ስርዓት ውስጥ የተፈጠሩ ልጆች ማለት ነው። ኦኬ ከአስራ ስምንትና አስራ ዘጠኝ አመት ሲሆናቸው በህጋዊ መብት መብቴን ብለው ሲጠይቁ የሚገደሉ ከሆነ የትኛው ነው ዋናው እሴት? ወደ አነሳው ጥያቄ ልመለስና በአማራ ክልል ስለተፈጠረ ስለተባለው ነገር ሁለት ነገሮች ናቸው መታየታቸው። አንደኛ ይህ ነገር በፈቃደኝነት የሚደረግ ነገር መሆን አለበት። ሁለተኛ ስርጭቱ ኮንሲስተንት መሆን አለበት። አንድ ቦታ ላይ አንድ ማህበረሰብ ላይ ያነጣጠረና ታርጌት ያደረገ ለምንድን ነው የሚሆነው? እስቲ ይህንን ነገር የት የት ክልል ውስጥ ነው የተደረገው ብለን እስቲ በደንብ እንደው ለማየት ብንሞክር የምናገኘው መረጃ ትንሽ አስደንጋጭ ነው። በደቡብ ክልል ተደርጓል። አሁን ለምሳሌ እንዲያው ወደ ዝርዝሩም መግባት ሳይሆን ከአምስት ነጥብ አምስት በላይ ቤተሰብ በአማካይ ባለባቸው ለምሳሌ እንደ ወናጎ ወረዳ አካባቢ ያሉም ተመሳሳይ ስራዎች ሲፈጸሙ ነበረ የእኔ ጥያቄ እዚህ ላይ ያለው አንደኛው አንድን ማኅበረሰብ ብቻ የነጠለ ነው ወይ የሚለውን መረጃ እንዴትና የት እንዳገኛችሁት፣ ሁለተኛው ደግሞ ይሄ ሁኔታ የተፈጸመበት ሆን ተብሎ ማኅበረሰብን ለማጥቃት ነው ወደሚል ድምዳሜ ያደረሷችሁ መረጃዎች ምን እንደሆኑ ለማወቅ ነው። ኦኬ፣ አንደኛ አንድ ማህበረሰብ ላይ ነው ብለን ስንል ይህ እንዳልኩት ቅድም እኚህ ሰው ከወጡበት የሶሻል እና ፖለቲካ አገዛዝ ሁኔታ ጋራ የሚያያዝ ነገር በመሆኑ የት የት ቦታ ነው የሚለውን ነገር በምንመለከትበት ጊዜ የቤተሰብ ብዛትን ብቻ አይደለም የሚመለከተው። እኔ መረጃ የለኝም። ነገር ግን በጣም እጠራጠራለሁ ይሄ ነገር በክልል ዋ አንድ ወይንም በትግራይ አካባቢ ኢምፕሊሜንት የተደረገ ስለመሆኑ ለምንድን ነው ሌሎች ቦታዎች ላይ ብቻ ኢምፕሊሜንት የተደረገው? የሚለው ጥያቄ የሚያስነሳው ጉዳይ ነው። ሌላው ዋናው ነገር የተሰጣቸው ሰዎች የሰጡት ምስክርነት ከበሽታ እናንተን ለማዳን ነው ተብሎ ነው ይሄ ነገር የተሰጣቸው ክትባት ይሁን መድኃኒቱ ያ ኢትዝ ሪሊ አንደር ፎልስ ፕሪቴንስስ የተደረገ ነገር ነው። መሪ ቃላችሁ ምንድን ነው የዚህ ተቃውሞ? ገዳዮች ሐኪሞች ሊሆኑ አይችሉም። አቶ ያሬድ ሰብአዊ መብት የሚጥሱ ሰዎች ለዓለም አቀፍ የጤና ተቋም አይመጥም። ድምፅ የምትሰጡ ቢሆን ድምፃችሁን ለማን ትሰጥ አላችሁ? የእንግሊዙ ተወዳዳሪ ቪን ነፋሮ። አቶ ያሬድ፣ እኔም ተመሳሳይ ምርጫ ነው ያለኝ። በጣም አመሰግናለሁኝ። እንግዲህ የሁሉንም አካል ያካተተ ዘገባ ነው የምንሰራው። ሁላችሁንም እንግዲህ ለጊዜያችሁ በጣም በጣም ነው የማመሰግነው በድጋፍም በተቃውሞም ያሉ፣ በስተ መጨረሻ ግን የምንመረምረው የዶክተር ቴድሮስ አዳህኖምን የመሪነት ብቃትና ለዓለም የጤና ድርጅት ደግሞ ለመምራት ይህን ትልቅ ድርጅት ለመምራት ብቃት አላቸው ወይ የሚለውን ነው። ሀሳባችሁን በዚህ መድረክ ላይ መታችሁ ስላጋራችሁን በጣም በጣም አድርጌ አመሰግናለሁኝ። በውይይት የተካፈሉት ስብስብ ለሰብአዊ መብቶች በኢትዮጵያ የሚል ድርጅት የሚመሩት አቶ ያሬድ ኃይለማርያም እንደዚሁም ደግሞ በአውሮፓ የሚደረገውን ተቃውሞ የሚያስተባብሩት የሰብአዊ መብት ተሟጋች ዘላለም ተሰማ ናቸው። ሁላችሁንም ከልብ አመሰግናለሁ። እኔም አመሰግናለሁ። ውይይቱ ይቀጥላል። ዝግጅቶቻችንን ከዌብሳይታችን አምሐሪክ ዶት ቪኦኤኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። ኦዲዮ ናው ላይም አለን። በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ። በኢትዮጵያ የጤና ጥበቃና የውጭ ጉዳይ የቀድሞ ሚኒስትር በዶክተር ቴድሮስ አድሃኖም ለዓለም የጤና ድርጅት ዋና ዳይሬክተርነት እጩነት ላይ የተጀመረው ንግግር ክርክር ይቀጥላል። ወደ ሄኖክ ለመልሳችሁ። አሁን ወደ አዲስ አበባ እናምራ። ሦስት እንግዶች አሉን። አንድ ጋዜጠኛ ነው፣ ከፍተኛ የመንግሥት ባለሥልጣንና የሕክምና ባለሙያን ይዘናል። ከሐኪሙን ጀምር። ዶክተር ገመችስ ማሞ ለ54 ዓመታት የዘለቀው የኢትዮጵያ የሕክምና ማኅበር ፕሬዝዳንት ናቸው። ዶክተር ቴድሮስ ብቁና ኃላፊነታቸውን በብቃት የሚወጡ መሪ ናቸው ይላሉ። በመጀመሪያ ዶክተር ቴድሮስን ያየኋቸው እና ያወቅኳቸው የኢትዮጵያ ሕክምና ማህበር ጠቅላላ ጉባኤውን በሚያደርግበት ጊዜ በክብር እንግድነት ተገኝተው ማህበሩን ጉባኤ በንግግር የከፈቱ ጊዜ ነው። ያቺ ወቅት ለዶክተር ቴድሮስ የነበረኝን ግንዛቤ የለወጠች ናት ብዬ ነው የምገምተው። የኢትዮጵያ የሕክምና ባለሙያዎች ማህበር ምን ያህል አባላት ያሉት ነው? እስኪ እንደው በአጠቃላይ በሀገሪቱ ያሉ የጤና ባለሙያዎችን እንዴት እንደሚወክል ይግለጹልኝ። የኢትዮጵያ ሕክምና ማህበር በአሁኑ ሰዓት ወደ ሁለት ሺህ የሚጠጉ ሐኪሞችን በአባልነት ያቀፈ ነው። እንግዲህ ከተቋቋመ ወደ ሀምሳ አራት አመት የሆነው ማህበር ነው። ለብዙ ዓመታት በኢትዮጵያ ውስጥ የሚገኙ ሐኪሞች በሙሉ የማህበሩ አባል ሆነው ነበረ የሚሳተፉት። ኢትዮጵያ ውስጥ ከሚገኙ ሐኪሞች ወደ ሁለት ሺህ አካባቢው የኢትዮጵያ ሕክምና ማህበር አባል ናቸው። በእርሶ አስተያየት ዶክተር ገመችስ፣ ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ስራ አስኪያጅ ለመሆን በውድድር ላይ ይገኛሉ። በሚቀጥለው ሳምንት ነው ምርጫው የሚካሄደው። ዶክተር ቴድሮስ አድሃኖም ይህንን የዓለም አቀፍ ድርጅት ለመምራት ብቃት አላቸው ብለው ያምናሉ? ለምን? በእርግጠኝነት ብቃት አላቸው ብዬ ያምናሉ። የማምነው ዶክተር ቴድሮስ በስልጣን ላይ በነበሩበት ጊዜ የጤና ጥበቃ ሚኒስትር በነበሩበት ጊዜ ቀርጸዋቸው የነበሩት ፖሊሲዎች ቪዥነሪ የነበሩ ፖሊሲዎች ናቸው። ፖሊሲዎችን መቅረጽ ብቻ ሳይሆን ደግሞ እነዛን ፖሊሲዎች ወደ ተግባር ለውጠው መለወጥ የቻሉ ሰው ናቸው። ከዛ ባሻገር ደግሞ በዓለም አቀፍ ደረጃ ብዙ ትልልቅ የሚባሉ ድርጅቶችን በቦርድ ሰብሳቢነት መምራት የቻሉ ሰው ናቸው። ስለዚህ የዓለም የጤና ጥበቃ ድርጅትን በዳይሬክተር ጀነራልነት የመምራት ብቃቱ አላቸው። ምን ስኬቶች ነበሯቸው? በኢትዮጵያ በጤና ዘርፍ የጤና ጥበቃ ሚኒስትር ሆነው በሰሩባቸው ወቅቶች እንዲያው በተናጠል ይሄን ይሄን ይሄን አሳክተዋል ተብለው የሚገለጹ ፕሮጀክቶችም ሆኑ አጠቃላይ የፖሊሲ አፈጻጸሞች ምንድን ናቸው? እንደምታውቀው የጤና ተቋማት በኢትዮጵያ ውስጥ የነበሩት የጤና ተቋማት በጣም በቁጥር አነስተኛ ነበሩ። እነዛን የጤና ተቋማት ቁጥራቸውን በእጥፍ አይደለም ከዛ በላይ በሆነ ደረጃ እንዲያድጉና ምናልባትም የጤና አገልግሎት በየወረዳው ደረጃ ላይ መዳረስ እንዲችል ያደረጉ ሰው ናቸው። ነው አንዱ። ይሄ ነው እንግዲህ በጤና ኢንፍራስትራክቸር ላይ። ሁለተኛው የጤና ባለሙያዎችን በተመለከተ ነው። ጤና ባለሙያዎች አክሰለሬትድ የሆነ የጤና ባለሙያዎችን የማስመረቅ ዘመቻ ስለተያያዙት የአሁን በአሁን በሀገራችን ውስጥ የጤና ባለሙያዎች ቁጥር በፊት እሳቸው ከመምጣታቸው በፊት ከነበረው አሁንም እንዳልኩ በጣም በጣም ትልቅ ለውጥ አለው። እንግዲህ ይሄ አሁን በእኔ በኩል የማየው ነው። ሌሎቹ ግን ጤና ጥበቃ ሚኒስቴር ሊናገር የሚችላቸው መንግስት የሚያውቃቸው ናቸው። ግን እነዚህ ሁለቱ ግን ተለይተው ይወጣሉ ብዬ ነው የምገመተው በእኔ ከዛ በተጨማሪ እንግዲህ የሰዎችን ጤና በቀጥታ በሚመለከቱ ሁኔታዎች ብንሄድ እስኪ አንደኛ የእናቶችና የሕፃናትን ጤንነት እንመልከት። ሁለተኛ ተላላፊ በሽታዎች በተለይ ወባና ኤች አይ ቪን በተመለከተ ምን ስኬት ታየ? ምን ለውጥ ታየ? ኤግዛክት ፊገሩን አሁን አላገኝም እንጂ በሁለቱም አሁን በተጠቀስካቸው ለምሳሌ ወባ በኢትዮጵያ ውስጥ ገዳይ በሽታ ከሚባሉት የሚቆጠር ነበረ። ወባ በወባ ምክንያት ሞት አይ ቲንክ ከስልሳ ወር ከሰባ ፐርሰንት በላይ ቀንሷል ነው። በኤች አይቪ ምክንያት ሞትም እንደዚሁ ድራስቲክሊ ነው የቀነሰው። ስለዚህ እነዚህ ሁለቱ ትልቅ አቺቭመንቶች ናቸው። ፕሬዚደንትን ደረጃ የእናቶችና ሕፃናት ሞት ኢትዮጵያ የሚሊኒየም ዴቨሎፕመንት ጎልን ካሳካችባቸው ምክንያቱም ከጊዜው ቀድማ ያሳካችው አንዱ እንትን ይሄ ነው የእናቶችና የሕፃናት ሞት ቁጥርን መቀነስ ነው። እንግዲህ ዶክተር ገመችስ ከዚህ ጋር ደግሞ ተያይዞ የሚነሳ አለ እሱ ምንድነው? በኢትዮጵያ ድርቅ በሚከሰትበት ጊዜና በተለያዩ አጋጣሚዎች ደግሞ እንደዚሁ የአጣዳፊ ተቅማጥና ትውከት በሽታ እንደሚከሰት አሁንም በቅርቡ በሶማሌ ክልል እንደዚሁ በሽታው እንዳለ ይታወቃል። ይሄ በሽታ ወደ ኮሌራ መሆኑን የኢትዮጵያ መንግስት አላወጀም። ይሄንን ደግሞ በመደበቅ ረገድ አስቀድሞም የጤና ሚኒስትር እያሉ ዶክተር ቴድሮስ አድሃኖም ብዙ ስራ ሰርተዋል። ይሄ ደግሞ የዓለምን ጤና የሚያውቅ በሽታን ከዓለም መሰወር ለዓለም የጤና ድርጅት መሪነት አያበቃም በሚል የሚሰጡት አስተያየት አለ። እንዴት ያዩታል እርሶ? እንግዲህ ሰዎች የየራሳቸው አስተያየት አላቸው። ያ አስተያየት በተጨባጭ ሁኔታ የተደገፈ ካልሆነ በስተቀር ኮመንት ማድረጉ ይከብዳል። እኔ እንደ ግለሰብ እንደ ሐኪም አጣዳፊ ተቅማጥና ትውከት በሽታ ያለበትን በሽተኛ አቱም ያለው ያ በሽተኛ ኮሌራ ነበር ወይ? የለም መንግስቴ ኮሌራ ነው ብሎ የነገረኝ ነገር ስለሌለ የታወቀም ነገር ስለሌለ ምንም ኮመንት የማደርገው ነገር የለም። ግን አጣዳፊ ተቅማጥና ትውከት በሽታ በየጊዜው ይከሰታል። እርስዎ ግን ሐኪም ነዎት፣ ዶክተር ገመችስ እዚህ ላይ ሐኪም ነዎት። መንግስቶት ኮሌራ ነው አይደለም የሚለውን ሊነግሮት አይገባም። ኮሌራ መሆኑን አለመሆኑን በላብራቶሪ ማወቅ ይቻላል። በሁለት ቀን ጊዜ ውስጥ ነው። ይሄ ሁኔታ ላይ የኢትዮጵያ መንግስት መፍቀድ አለመፍቀድ ነበረበት በሀኪምና በበሽተኛ መሀል ገብቶ እኔን አሁን ብጠይቀኝ ኮሌራ መሆኑን በምን ታውቃለህ ብትለኝ የኮሌራን ለመመርመር የሚያስችል አቅሙ የለኝም እንደ ሐኪምነቴ። እሺ ግን የትኛው ተላላፊ የሆነ በሽታ መደረግ ያለበትን ጥንቃቄ አድርጌ በሽተኛዬን ማከም ኃላፊነቴ ነው። ያ ነገር ኮሌራ መሆኑን ማረጋገጥ የሚችለው ሴንትራል ላቡ ነው። ሴንትራል ላቡ ኮሌራ አይደለም ብሎ ከነገረኝ ኮሌራ አለመሆኑን ነው የምቀበለው እንጂ አይ የለም ኮሌራ ነው ለማለት እኔ ማረጋገጫ ማምጣት አለብኝ። ኮሌራ እንደ ሐኪም ግን ልጠይቀዎት፣ ይህን ኮሌራ መሆን አለመሆኑን ማዕከላዊ ላብራቶሪ ከሆነ የሚያውቀው ምን ያህል ቀን ይፈጃል? ይህን ለማወቅ ምንም አጭር ቀን ነው የሚፈጀው። ባጭር ቀን ነው። ታዲያ ይሄ ለምንድን ነው ያልተገለጸው? አንዱ በተለይ የዓለም ጤናን የሚያውቅ ጉዳይ ሊሆን ስለሚችል እንደሚታወቀው ቻይና የኤችዋን ኤን ዋን በሽታ በተከሰተ ጊዜ የዓለም ኤክስፖርቷን የወጪ ገበያዋን እንዳይጎዳ በማሰብ መሸፋፈኗ እና ሁኔታውን በቁጥጥር ስር እንዳዋለችው መግለጿ በዓለም የጤና ድርጅትና በዓለም አቀፉ ማህበረሰብ ወቀሳ ያስከተለ ጉዳይ ነው። የማህበረሰብ ጤናን ይመለከታል። ክትባቶችን የማድረስ ሁኔታዎችን ይመለከታል። እዚህ ጋር ጫና አድርጌ የምጠይቀው በሁኔታው የሰራችሁ ባለሙያዎች ስለሆናችሁ፣ እንዴት መንግስት በቀጥታ እጁ እዚህ ውስጥ ሊገባ ይችላል የሚል ጥያቄ ለማንሳት ነው። ምናልባት ጥያቄህን በጥያቄ ልመልሰው ና ይሄ የተፈጠረው አጣዳፊ ተቅማጥና ትውከት ኮሌራ ለመሆኑ አንተ ማስረጃ አለ ወይ ነው። ማንም ማስረጃ የለውም። ለዚህ እየጠየቅኩኝ ያለሁት ግን፣ የዓለም የጤና ድርጅትም ሆነ የተለያዩ የጤና ባለሙያዎችም ይሄንን ለመናገር ወይም በዚህ ላይ መግለጫ ለመስጠት መረጃው የላቸውም። ቁልፎ ያለው የኢትዮጵያ መንግስት ላይ ነው። ግን ሁላችንም የምናውቀው አንድ ነገር አለ። ኮሌራ አለመሆኑን ለማወቅ ሁለት ቀን ነው የሚፈጀው። ይሄ በኢትዮጵያ መንግስት ውስጥ ተጣርቶ ለምን ይፋ አይሆንም? የሚል ጥያቄ ነው እያነሳህ ያለሁት፣ እንጂ ስለመሆኑ መረጃ ማንም ሰው ሊኖረው አይችልም። እሱን ነው አሁን ደግሞ የምልህ። ምንድን ነው ይሄንን ነገር መመለስ የሚችለው መንግስት ነው፣ እኔ አይደለሁ። ግን መንግስቴ አጣዳፊ ተቅማጥና ትውከት ነው ብሎ ከነገረኝ መንግስቴ የነገረኝን ነገር ተቀብዬ በሽተኛዬን ማከም ነው የኔ የሚሆነው፣ እንጂ አይ ይሄ ኮሌራ ነው ብዬ እኔ መመርመር ማልችለው እኔ ማረጋገጥ የማልችለው ነገር ላይ መናገር ይከብደኛል። ልክ አሁን አንተ እንዳልከው ነው። አሊጌሽንስ ናቸው። አሊጌሽንስ አር አሊጌሽንስ አንትል ፕሮቨን። በጣም ነው የማመሰግነው ዶክተር ገመችስ ማሞ የኢትዮጵያ ህክምና ማህበር ፕሬዚዳንት። የዓለም የጤና ድርጅት ውድድር ዙሪያ በርካታ የዓለም አቀፍ የመገናኛ ብዙሃን ዘገባዎችና አስተያየቶችን እያቀረቡ እያስተናገዱ ይገኛሉ ከ2009 ዓ ም እንደ አውሮፓውያን ዘመን አቆጣጠር ጀምሮ እስከ 2017 ድረስ የዩናይትድ ስቴትስ የተላላፊ በሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ ሥራ አስኪያጅ የነበሩት ቶም ፍሪደን በኒውዮርክ ታይምስ ባሳተሙት ርዕሰ አንቀጽ በኢትዮጵያ አጣዳፊ ተቅማጥና ትውከትን ኮሌራ አለማለት በሕዝብ ጤና ላይ ያመጣው ለውጥ የለም ብለዋል። ለአሜሪካ ድምፅ ከተናገሩት ጥቂቱን እናሰማችሁ። ቴድሮስ የጤና ጥበቃ ሚኒስትር በነበሩ ጊዜ ኮሌራን በስሙ ከመጥራት ይልቅ አጣዳፊ ተቅማጥና ትውከት ብሎ መጥራት ከመከላከያው የሚቀንሰው ነገር የለም። ማንም የበለጠ አይታመምም ወይም አይሞትም። ከዚያን ጊዜ ወዲህ ለምሳሌ ለኮሌራ አዲስ ክትባት ተገኝቷል። በአሁኑ ጊዜ አጣዳፊ ተቅማጥን ኮሌራ ብሎ ለመጥራት የአፍሪካ ሀገሮች ላቦራቶሪ ውስጥ ጥናትና ሙከራ ማድረግ ይኖርባቸዋል። ከተረጋገጠ በኋላ የኮሌራ ክትባት ይሰጣል ማለት ነው። ይህ እንግዲህ ባለፉት ሁለት ዓመታት ውስጥ የተገኘ ክስተት ነው። ሁለት በዚያ ለኒውዮርክ ታይምስ በላኩት ጽሑፍ ሁለት ነገሮችን ነው አጉልቼ ማሳየት የፈለግሁት። አንደኛ ቴዎድሮስ የጤና ጥበቃ ሚኒስትር በነበሩ ጊዜ አጣዳፊ ተቅማጥን ኮሌራ ብሎ ያለመጥራት ያስከተለው የከፋ ጉዳት ያለመኖሩን ነው። ሁለተኛው ላሰምርበት የምወደው ነጥብ ኢትዮጵያ ውስጥ ቴድሮስ የዘረጓቸውን አስደናቂ የጤና መርሃ ግብሮች እኔ በግል ያውቃቸዋለሁ። በእነዚህ ፕሮግራሞች የብዙዎችን ሴቶችና ልጆች ሕይወት ከሞት ማትረፍ ተችሏል። እንዲህ ዐይነቱን ለውጥ ያስመዘገበ እርምጃ ነው መደገፍ ያለበት። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ዶክተር ቴድሮስ አድሃኖም በውጭ ጉዳይ ፖሊሲ እንደዚሁም በመንግሥት የፖለቲካ መሪነታቸው አሏቸው የሚሏቸውን ብቃቶችና ችሎታ አስመልክቶ ሲናገሩ አርአያ ያላቸው የለውጥ መሪ ናቸው ይላሉ። ሁለት ኢትዮጵያውያን ጎራ ለይተው በተለይም የዶክተር ቴድሮስን የዓለም የጤና ድርጅት ተወዳዳሪነት የሚቃወሙ ሰዎች ኢትዮጵያዊ ለእንደዚህ አይነት ዓለም አቀፍ ኃላፊነት መታጨት የለበትም፣ መወዳደር የለበትም፣ አይደለም እንዳይወዳደር ተቃውሞ ማሰማት ከሞራልም ከኢትዮጵያዊ ሥነ ምግባርም አንጻር ተገቢ ነው ብዬ አላስብም። ይሄ ከኢትዮጵያዊነት ባህልና ወግ የወጣ እና የተሳሳት አካሄድ ነው ብዬ ነው የሚያምነው። ዶክተር ቴድሮስ የኢትዮጵያ ብሎም የአፍሪካ ውክልና አይኑሮ ብለህ እንዴት ክርክር ውስጥ እና ሞገት ውስጥ ይገባል? ዶክተር ቴድሮስ ከጤና ጥበቃ ሚኒስቴር ወደ ውጭ ጉዳይ ሚኒስቴር ከመጡ በኋላ በርካታ ለሀገርም፣ ለአፍሪካም፣ ለአለምም የሚጠቅሙ ተግባራትን አከናውነዋል። አንደኛ ለምሳሌ የውጭ ጉዳይ ሚኒስቴር አሰራር በጣም ግልጽ፣ ኃላፊነት ተጠያቂነት ያለበት እንዲሆን ተቋሙን በመለወጥ ረገድ ጉልህ አስተዋጽኦ ነበራቸው። ከኢትዮጵያ በዘለለ አፍሪካ ውስጥ ያሉ ግጭቶች እንዲወገዱ፣ ሰላምና መረጋጋት እንዲኖር ዶክተር ቴድሮስ እና እሳቸው የሚመሩት ሚኒስቴር መስሪያ ቤት ኃላፊነት አድርጓል። ኃላፊነቱን የኢትዮጵያ መንግስት ተወጥቷል። በጣም ቀላሉ ምሳሌ በሶማሊያ መንግስት ፌዴራል መንግስት እና በሶማሌ የፌዴራል ክልሎች መካከል የነበሩ ውዝግቦች እንዲፈቱ ስምምነት እንዲፈረም በኋላ ላይ የአዲስ አበባ ስምምነት በሚል ተጠርቷል። የአዲስ አበባ ስምምነት እንዲፈረም ዶክተር ቴድሮስ በጣም ቁልፍ ሚና ነበራቸው። በሱዳን እና ደቡብ ሱዳን መካከል የሚካሄዱ ድርድሮች የተሳኩ እንዲሆኑ በማድረግ ረገድ ዶክተር ቴድሮስ አሁንም ጉልህ ድርሻ ነበራቸው። የዛሬ አራት አመት ህዳር ወር ላይ ደቡብ ሱዳን ፖለቲከኞች መካከል ግጭት ተከስቶ አሁን ያለው ቀውስ ሲፈጠር የመጀመሪያው የመጀመሪያው የውጭ ሀገር የልኡካን ቡድን ጁባ የሄደው ዶክተር ቴድሮስ የመሩት ነው። ይሄ በኢቦላ በተጠቃና የብዙሃ አፍሪካውያን ወንድሞቻችንና እህቶቻችን ህይወት ለአደጋ በተጋለጠበት ጊዜ ኢትዮጵያ ሁለት መቶ የሚሆኑ የጤና ባለሙያዎችን ወደ ምዕራብ አፍሪካ ስታሰማራ ዶክተር ቴድሮስ የዚሁ የውጭ ጉዳይ ሚኒስቴር ቁጥር አንድ አመራር ነው የነበሩት። ወደ ህዳሴ ግድብ ለምን አንመጣም? በአባይ ላይ የተካሄደው በግብጽ ኢትዮጵያ፣ ሱዳን መካከል የመርህ ስምምነት በጣም ከፍተኛ ሚና ነበራቸው። ስለዚህ ዶክተር ቴድሮስ ለዓለም የጤና ድርጅት ዳይሬክተር ጀነራልነት ሊወዳደሩ ያንስባቸዋል እንጂ አይበዛባቸውም። እንደ ኢትዮጵያዊ ልንደግፋቸው ይገባል። ይሄ በሁለት ምክንያት፣ አንደኛ የሌሎች ኢትዮጵያውያን አሁን የዶክተርንን ጥረት የሚቃወሙ ኢትዮጵያውያን ሳይቀር በዓለም አቀፍ ተቋማት ላይ ኃላፊነት ቦታ እንዲኖራቸው እና እንዲወዳደሩ ያነቃቃል። ኢንስፓይሬሽናል ኢፌክት አለው የማነቃቃት ጥቅም አለው። ሄኖክ፣ አበበ ቢቂላ እነ ዋሚ ቢራቱን ባይኖሩ እኮ አሁን ያለው ሁሉ አትሌት ላይኖረን ይችል ይሆናል። ማን ያውቃል? እነሱ የፈጠሩት መነቃቃት በጣም ቀላል የሚባል አይደለም። እነ ደራርቱ ቱሉ፣ እነ ብርሃኔ አዴሬ፣ እነ ጌጤ ዋሚ ባይኖሩ አሁን ያለ ይሄ የአትሌቲክስ ሯጭ ሴት እህቶቻችን ላይኖሩ ይችሉ ነበር እኮ ስለዚህ ስለዚህ አራያነት ያለው አራያነት አለው። ፋና ወጊ ፋና ወጊ ናቸው። ዶክተር በጄኔቭም ደግሞ ሰላማዊ ሰልፍ እያሰናዱ ያሉ ሰዎችንም አነጋግረናል። ለምን እንደሚቃወሙም ጠይቀ ናቸዋል የሚያቀርቧቸው አንድ ሁለት ብለው የሚያቀርቧቸው መስፈርቶች አሉ። አቶ መለስ አለም እርስዎን የሚመለከተውም በተለይ በውጭ ጉዳይ ፖሊሲ ዙሪያ ያሉትን እንደዚሁም ደግሞ ከሀገር አስተዳደር ዙሪያ ያሉትን ላንሳ። አንደኛ የሚገልጹት ምንድን ነው፣ የዓለም የጤና ድርጅት መሪ ለሰዎች መብት ለሰዎች መሻሻል የሚያምን መሆን እንዳለበት ወይም እንዳለባት መሪዋ ይገልጻል። እና ዶክተር ቴድሮስ አድሃኖም ያገለገሉት ሲያገለግሉት የቆዩት መንግስት የዜጎችን መብት የሚያፍን የመናገር ነጻነትን የሚያፍን በሰብአዊ መብት ይዞታው በጽኑ የሚኮነን ነው ይላሉ። ይህን እነሱም ብቻ ሳይሆኑ የተለያዩ የሰብአዊ መብት ድርጅቶችም የሚያነሱት ጉዳይ ነው። ከዛ በተጨማሪ ደግሞ የሚያነሷቸው ነጥቦች አሉ። በተለይ በውጭ ግንኙነት ዙሪያ እንደዚሁ የኮሌራ በሽታ በሚከሰት ጊዜ ኢትዮጵያ አጣዳፊ ተቅማጥና ትውከት በማለት ስም እንዲሰጠው ይሄንን የመሸፋፈን ስራ ሰርተዋል ይላሉ ዶክተር ቴድሮስ አድሃኖምን። ሌሎችም ዝርዝሮች አሉ። በጤና ጉዳይ ከጤና ባለሙያ ጋር የሚመጣበት ይሆናል። ግን እነዚህን ሁለት ነጥቦች እስኪ ያብራሩልን። እንዴት ነው የምትመለከቷቸው? በዶክተር ቴድሮስ ላይ ከዚህ ውድድር ጋር በተያያዘ አሁን እየቀረቡ ያሉት ውንጀላዎች መሰረት ያላቸው ውንጀላዎች አይደሉም። ቦረናዎች በኦሮምኛ እንደሚሉት ነገር አለ። አቶ ኖክ ጅቢን ቆርቻ ቀቡ ይላሉ። ወደ አማርኛ ሲተረጎም ጥላቻ መድኃኒት የለውም እንደማለት ነው። አሁን ከዶክተር ቴድሮስ የዓለም ጤና ድርጅት ዳይሬክተር ጀነራልነት ጋር በተያያዘ ከውድድሩ ጋር በተያያዘ የሚቀርበው ውንጀላ ከዚህ ጥላቻ የሚመነጭ ነው። የጥላቻ ፖለቲካ ውጤት ከመሆኑ በዘለለ አንድም ውሃ የሚቋጥር ነገር የለውም። ይሄ ትርጉም ያለው ክስ አይደለም ለማለት ነው። ከጤና ጋር ያለውን ነገር የጤና ባለሙያዎች የበለጠ ሊያብራሩት ይችላሉ። አመሰግናለሁኝ። በስተመጨረሻ እንደው አብራችሁ ስለሰራችሁ እንደ ግለሰብ እንደ ግለሰብ መሪ ምን አይነት ሰው ናቸው ዶክተር ቴድሮስ አድሃኖም? ዶክተር ቴድሮስ እንደ ግለሰብ መሪ በጣም ትሁት፣ በሁሉም ደረጃ ካለ ሰው ጋር መነጋገር የሚችሉ፣ በጣም ቀለል ያለ አቀራረብ የሚወዱ እና ሰርተው የሚያሰሩ መሪ ናቸው። በነገራችን ላይ እዚህ ደረጃ እንኳን መድረሳቸው ትልቅ ስኬት ተደርጎ መወሰድ አለበት። በመጪው ማክሰኞ በሚካሄደው ምርጫ ለሳቸው መልካም እድል እንዲሆን እመኛለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ። አመሰግናለሁ። በስተመጨረሻ በኢትዮጵያ የፖለቲካ ምጣኔና ጤናን ጨምሮ በፖሊሲ ጉዳዮች ሆርን አፌርስ በሚለው ድረገጹ ጽሁፎችን የሚያሳትመውን ዳንኤል ብርሃኔን እናሰማችሁ። እንግዲህ የዶክተር ቴድሮስ አድሃኖም ለዓለም ጤና ድርጅት እጩ ሆኖ መቅረባቸውን በተመለከተ ብዙ አይነት አስተያየቶች ከብዙ አቅጣጫ ይሰማሉ። እንግዲህ የኢትዮጵያውያን አስተያየት ወይም የኢትዮጵያውያን ምልከታ ስንወስድ እዚህ ላይ ሰውየው ኢህአዲግ ወይም የኢህአዲግ ባለስልጣን ስለሆኑ ወይም ስለነበሩ መደገፍ የለብንም እንቃወማለን፣ የሚል ይኖራል። እንግዲህ ይሄ ምን ያክል ያስኬዳል ማለት ለእንደዚህ አይነት ዓለም አቀፋዊ ቦታ ይሄ መለኪያ መሆን አለበት ወይ ላይወያይ ይችላል። ነገር ግን ይሄ አንድ ፐርስፔክቲቭ ነው፣ አንድ እይታ ነው። ዞሮ ዞሮ ግን ደረጃ ላይ የትኛውም መንግስት፣ የትኛውም ስርዓት ቢመጣ በዛ ደረጃ ላይ የሚቀመጥ ሰው የግድ የገዢው ፓርቲ አባል መሆኑ አይቀርም። ከሰላሳ ወይም ከሀምሳ ሚኒስትር አንድ ነው ቢገኝ የሚገኘው የፓርቲ አባል የማይሆን የትም አለም ቢሆን ማለት ነው። ስለዚህ ያ ብዙ የሚያስኬድ ጠቃሚ አይመስለኝም። ስለዚህ የግድ መገምገም የሚኖርብን ግን ብዬን የሚወስደው ያ ሰው ወይም ያ ኃላፊ በግለሰብ ማለት ሌሎች ነገሮች ሁሉ ታሳቢ አድርገን የመንግስት ፖሊሲ አለ፣ የመንግስት አሰራር አለ፣ ሌላ ሁሉ ተቃውማዊ ሁኔታዎች ታሳቢ አድርገን በዛ ውስጥ ያ ሰው ምን ሚና ነበረው ወይም ደግሞ ምን አስተዋጽኦ ነበረ ወይ ደግሞ ምን አይነት ግለሰባዊ ሆን ሆነ የአመራር ባህሪዎችን አሳይቷል የሚለው መገምገም ነው የተሻለ የሚሆነው እና በዚህ እንትን ስንሄድ እንዲያውም ዶክተር ቴድሮስን በአሁን አንዳንድ በጣም ጥንት ሲወጡ ተቃውሞች ላይ እንደምናየው በብሔር ወይም ደግሞ ከፓርቲ ጋር አያይዞ መቃወም እኔ ፌርም ማለት ፍትሐዊም አይመስለኝም። ምክንያቱም እዛው ተቋም ውስጥ ማለት ጤና ጥበቃ ሚኒስቴርም ውጭ ጉዳይ ሚኒስቴርም ውስጥ ያሉ ሰዎች ሊነግሩ እንደሚችሉት አንደኛ ነገር ሰውየው አቅም ያለው ሰው አይፈራም ይሄ የእኛ ሀገር መንግስት ውስጥ ያሉ ሰዎች ጋር ያልተለመደ ነው። አቅም ያላቸው ሰዎችም አባረር ነው እንጂ አቅም ያለው ሰው ስታገኝ ከውጭ መጥራትና መጋበዝ አይነት ባህሪ ያላቸው ሰዎች በጣም ጥቂት ናቸው። ከነዛ ጥቂት ሰዎች ውስጥ አንዱ ነው ዶክተር ቴዎድሮስ። ሁለተኛ የአንተ ብሔር ወይ ደግሞ የአንተ ፖለቲካ ምንድን ነው የሚለው ላይ ምንም እዛ ላይ አቴንሽንም ፎከስም ሲሰጥም አታየውም። ለዚህም ተጨባጭ ምሳሌ የሚሆኑ ሰዎች አሉ። ራሳቸው ቢናገሩ ነው የሚያምረውን። የሰው ስም መጥቀስ የለብኝም። ስለዚህ እነዚህ መልካም የሚባሉ ወይም ቀ የሚባሉ አራያ ሊሆኑ የሚችሉ መለያዎች ሲታይ አንድ አምራር ላይ ያለው ሰው ያ ሊበረታና ነጥብ ሊያዘለት ክሬዲት ሊሰጠው ነው የሚገባው እንጂ ያንን ዝም ብለን ጠቅለን ደምሰሰን በፖለቲካ ተቃውሞችን ውስጥ ተቃውሞ አችን ውስጥ የምናስገባ ከሆነ ሌሎችን የሚያዳክም የሚያሳንፍ አንድ ስርዓት ችግር ሳለበት እዛ መስራት የለብህም ብሎ ሁሉንም ነገድ ቀይ መስመሪያ መስጠት የመስጠት ለምሳሌ በደርግ ጊዜ ሰራ ባለሙያ በሙሉ የደርግ ንክኪ ይባል እንደነበረው ያን ኋላ ቀር አስተሳሰብ አሁን ማምጣት ነው የሚሆነው። ከዛ ሲቀጥል ሌሎች ዝርዝር የጠቀስካቸው ነጥቦች ላይ ለምሳሌ የጤና ፍትሐዊነትና የጤና ፍትሐዊነትን በተመለከተ እንዲያውም በአጋጣሚ ባለፉት ሁለት ሶስት ቀናት የወጣ አንድ አዲስ ሪፖርት አለ። በአይነቱ ልዩ የሆነ ጥናት ነው። ላንሴት ላንሴት ባል ድርጅት ነው። ሄልዝ አክሰስ ኤንድ ኢኩዊቲ ላይ ነው የኢትዮጵያ ነጥብ ከሀያ ሁለት ወደ አርባ አራት ነጥብ ነው እንዳደገ እንደተሻለ የሚያሳየው። አንዳንድ ነገሮች ላይ ድክመት እንዳላት ያሳያል ቱበርክሎሲስ እና ኒዮናታል እነዚህ በሽታዎች ላይ ድክመት እንዳለ፣ ሌሎች አንዳንድ ነገሮች ላይ ደግሞ በጣም ከፍተኛ ነጥብ እንዳመጣች ግን ዞሮ ዞሮ አማካዩ ግን እጥፍ እንደሆነ ነው የሚያሳየው። ስለዚህ እሳቸው ያበላሹት አይኖርም፣ ያቃኑት ነው ሊኖር የሚችለው በሳቸው ሲጀመር በምን ላይ ኢትዮጵያ ነው የጤና አንቱን የተስፋፋው ከተለያዩ አካላት ያገኘናቸው መረጃዎች እነዚህን ይመስላሉ። አስተያየቶቻችሁም በፌስቡክ አት ቪኦኤ አማሪክ ላይ እንደዚሁም በስልክ አሰሙን። በመጪው ሳምንት የዓለም የጤና ድርጅት መሪ ሲመረጡ ኢትዮጵያውያንና ሌሎች የጤናን ጉዳይ የሚከታተሉ ሁሉ ያነሷቸው የውይይትና የውዝግብ ነጥቦች እነዚህ ነበሩ። የአፍሪካ ኅብረትና የተባበሩት መንግሥታት ድርጅት በዚህ ሳምንት በአዲስ አበባ በጋራ በሰጡት የጋዜጣዊ መግለጫ በዶክተር ቴድሮስ አድሃኖም ላይ የሚሰራጩትን መረጃዎች ከእውነታ የራቁና የቀደምት የቅኝ ግዛት አስተሳሰቦችን ያንጸባረቁ ናቸው ብለዋል። በዚህ መግለጫ ላይ የአፍሪካ ሀገሮችም አምባሳደሮች ተገኝተዋል። አድማጮች ነገ ከምሽት ሶስት ሰዓት እንገናኛለን። የዛሬው ፕሮግራም በዚሁ አበቃ። ደህና ደሩ። The voice of a man!